እንደ ሰላሙ ወግ ምርጫም እንደ ረጅም ጊዜ ልምዷ ደግሞ ውጊያ፣ ሽብር፣ ግድያም እያስተናገደች ነው። ሶማሊያ የሰላም ጦርነት ቅይጥ ምድር። ትናንት በምርጫዋ ዋዜማ ርዕሰ ከተማ ሞቃዲሾ በሞርታር አረር ስትርድ ነበር። በትንሽ ግምት አምስት ሰው ቆስሏል። ዛሬ ሲነጋጋ ቦሳሶ በጥይት ተኩስ በቦምብ ፍንዳታም ተናውጣለች። የአክራሪው ደፍጣ ተዋጊ ቡድን የአሸባብ አባላት ናቸው የተባሉ ሁለት ታጣቂዎች ቦሳሶ ሆቴል ላይ በከፈቱት ተኩስ ቢያንስ ስድስት ሰው ገድለዋል፣ ራሳቸውም ተገድለዋል። ሙቃድሾ ግን ዛሬ እስከ ማምሻው ሰላም ነች፣ ምርጫ አስተናግዳለችም። የምርጫው ስርዓት ሂደቱና ስፍራው ግን ሀገሪቱ ከሰላም ይልቅ ጦርነት ያረበበባት መሆኑን የሚያረጋግጥ ነው። ህዝብ መሪውን አይመርጥም። መራጮችም በህዝብ አልተመረጡም። በህዝብ ያልተመረጡት የምክር ቤት አባላት ፕሬዚደንቱን የሚመርጡበት ስፍራ ራሱ ለጦርነት የተዘጋጀ የአየር ኃይል ጦር ሰፈር ነው። መራጭ ተመራጮች ጦር ሰፈር፣ የሞቃዲሾ ነዋሪ ደግሞ በየቤቱ ተዘግቶበታል። ግን ቴሌቪዥን ያያል የዶቼ ቬለው ተባባሪ ዘጋቢ መሐመድ ዑመር ሐሰን ሺኔ እንደሚለው ሙቃዲሾ አውራ መንገዶች ላይ ከመንግስትና ከወታደር መኪኖች በስተቀር ዝር የሚል የለም። ዛሬ እግረኛም አይንቀሳቀስም። የከተማይቱ ከንቲባ ዩሱፍ በዳሌ ከሁለት ቀናት በፊት በሰጡት መግለጫ በከተማይቱ ውስጥ ዛሬ ከመንግስት መኪኖች በስተቀር የግል መኪኖች እንዳይንቀሳቀሱ አግደዋል። የንግድ እንቅስቃሴም የለም፣ ነዋሪዎች ከየቤታቸው አልወጡም። በዚህም ምክንያት በሞቃድሾ መንገዶች የሚንቀሳቀስ የለም፣ ከተማይቱ ውስጥ ሰው አይታይም። ዛሬ የተጀመረው ምርጫ ካለፈው ነሐሴ ጀምሮ በጸጥታ ችግር ምክንያት በተደጋጋሚ ሲገፋ ነበረ። ጸጥታው ዛሬም ብዙም ለውጥ አላሳየም። ምርጫው ግን ቢያንስ የመጀመሪያው ዙር በሰላም ተጠናቋል። ድምፅ ከመሰጠቱ በፊት በርካታ ታዛቢዎች እንዳሉት ከሁለቱ እጩዎች በስልጣን ላይ ያሉት ፕሬዚደንት ሐሰን ሼክ ማህሙድ እና የቀድሞው የሽግግር ፕሬዚደንት ሸሪፍ ሼክ አህመድ በግንባር ቀደምትነት ይፎካከራሉ። በስልጣን ላይ የሚገኙት ፕሬዚደንት ሐሰን ሼህ ማህሙድ ለተጨማሪ ዘመነ ስልጣን ይመረጣሉ የሚል አስተያየት አለ። ብዙ የምክር ቤት አባላት እሳቸውን ይደግፋሉ ነው የሚባለው። የዛኑ ያክል የቀድሞው ፕሬዚደንት ሸሪፍ ሼህ አህመድ ከፍተኛ ድጋፍ አላቸው የሚል ጠንካራ አስተያየትም አለ። በዚህም ብሎ በዚያም፣ ቀጣዩ ፕሬዚደንት ከነዚህ ከሁለቱ አንዳቸው ሳይሆን አይቀርም የሚለው ግምት በፊትም ጠንካራ ነበረ። ሁለቱም አብጋል የተሰኘው የሐውያ ንዑስ ጎሳ በመጀመሪያው ዙር ምርጫ ፕሬዚደንት ሐሰን ሼክ ማህሙድ 89 ድምፅ በማግኘት እንደተጠበቀው አንደኛ ሆነዋል። ሁለተኛው የቀድሞው ጠቅላይ ሚኒስትር መሐመድ አብዱላሂ ፎርማጆ ናቸው፣ ሰባ ሁለት ድምፅ። ብዙ የተጠበቁት የቀድሞው ፕሬዚደንት ሸሪፍ ሼክ አህመድ ሶስተኛ ናቸው 45 ድምፅ። የአሁኑ ጠቅላይ ሚኒስትር ዑመር አብድረሽድ አሊ ሸርማርኬም 35 ድምፅ፣ አራተኛ። አራቱ ፖለቲከኞች በቀጣው ዙር ይወዳደራሉ። ምርጫው ከውጊያም ሽብር ስጋት በተጨማሪ መንበሩን ሞቃድሾ ያደረገው የጸረ ሙስና ተቋም እንደሚለው ጉቦም፣ ምልጃም፣ ማባበል፣ መወዳጀት፣ በጥቅም መደራደር የጎላበት ነበረ።